One one. My voice is not coming out. Is it? Uh, one, two, three, one, two, three. Voice yes. of America. Be away. Yeh ya America radio tabiano. ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ 1 አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። ዛሬ ረቡ ኅዳር 15 ቀን 2007 ዓ ም ነው። ሰለሞን ክፍለ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችው ዜናውን የማሰማችው ሰሎሞን አባተ ነኝ። የፈረንጅ ገና ለምታከብሩ ሁሉ እንኳን አደረሳችሁ። የሶማሊያ ፓርላማ የአዲሱን ጠቅላይ ሚኒስትር አብዱራሽድ አሊ ሻርማርኬን ሹመት በሙሉ ድምፅ አጸደቀ። እጅ በማውጣት በሰጡት ድምፅ ከ224 የፓርላማው ሙሉ አባላት በዛሬው ስብሰባ ላይ የተገኙት 218 እንደራሴዎች የሻርማርኬን ሹመት እንደሚቀበሉ አሳውቀዋል። ድምፅ ከመሰጠቱ ከጥቂት ቀደም ብሎ አዲሱ ተሿሚ ጠቅላይ ሚኒስትር ካቢኔያቸውን ፈጥነው እንደሚያዋቅሩና ራዕይ 2016 ተብሎ የተሰየመውን የሀገሪቱን እቅድ ለማሳካት እንደሚሰሩ አስታውቀው ነበር። የሶማሊያ መንግስት የሽግግሩን ህገ መንግስት ክለሳና ጥናት እንዲጨርስ የፌዴራሉን ስርዓት ግንባታ እንዲያጠናቅቅና በአውሮፓውያኑ የዘመን አቆጣጠር በ2016 ዓመተ ምህረት ብሔራዊ ምርጫ እንዲካሄድ እንዲያካሂድ ይጠበቅበታል። የ አምሳ አራት ዓመት ዕድሜው ሚስተር ሸርማርኬ ካለፈው ሐምሌ ጀምሮ በአሜሪካ የሶማሊያ አምባሳደር እንዲሆኑ ተልከው የነበረ ሲሆን ቀደም ሲልም በ2009ና በ2010 ዓመተ ምህረት የሀገሪቱ ጠቅላይ ሚኒስትር ሆነው አገልግለዋል። ፕሬዚደንት ሐሰን ሼህ መሐሙድ ሸርማርኬን ባለፈው ሳምንት የሾሟቸው ሥልጣን ላይ ከነበሩት ጠቅላይ ሚኒስትር አብዲ ወሊ ሼህ መሐመድ ጋር ለአንድ ወር የዘለቀ የሥልጣን ትንቅንቅ በጠቅላይ ሚኒስትሩ መሰናበት ከተጠናቀቀ በኋላ ነበር። የአውሮፓ ፓርላማ የሶማሊያውን የፓርላማ ውሳኔ አሞግሶ በራእይ 2016 የታቀዱት ህልሞችን በመምታት የሶማሊያን ህዝብና የአጋሮቹን እምነት የሚጎናጸፍ ሁሉን አቀፍና መሠረተ ሰፊ ካቢኔ እንዲመሠረት አሳስበዋል። አንድ የዮርዳኖስ የጦር ጀት በአይሲል ይዞታዎች ላይ ጥቃት እያደረሰ ሳለ ተመቶ ከወደቀ በኋላ አብራሪው በአማጽያኑ እጅ ላይ ወደቀ። የዮርዳኖስ ጦር ዛሬ ባወጣው መግለጫ ለአብራሪው ህይወትና ደህንነት አማጽያኑን በተጠያቂነት እንደሚይዝ አስታውቋል። የኢስላሚክ ስቴት ተዋጊዎች ጀቱን ራቃ ከተማ አቅራቢያ መጥተው መጣላቸውን እንግሊዝ ውስጥ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን አስታውቀዋል። ራቃ ከተማ ኢራቅና ሶሪያ ውስጥ ሰፊ መሬት ተቆጣጥሮ የሚገኘው እስላማዊ መንግስት ነኝ የሚለው ቡድን ጠንካራ ይዞታ ነች። የእስላማዊ መንግስት ኃይሎችን ሶሪያ ውስጥ ለመደብደብ በተፈጠረው በአሜሪካ የሚመራ ህብረት ውስጥ ዮርዳኖስ፣ ባህሬን፣ ሳኡዲ አረቢያና የተባበሩት አረብ ኤሚሬቶች ይሳተፋሉ። ካለፈው መስከረም አንስቶ የጥምረቱ ኃይሎች ወደ አምስት መቶ ሀምሳ የአየር ድብደባዎችን አድርሰዋል። በማዕከላዊቱ የዩናይትድ ስቴትስ ግዛት ሚዙሪ ውስጥ ዛሬ ማለዳ ላይ መሳሪያ ያወጣን ጥቁር ፖሊስ ተኩሶ ገደለ። የፖሊሱ ባልደረባ ከሚዙሪ ከተማይቱ ሴንት ሉዊስ ወጣ ብሎ በሚገኘው በርክሌ ቀበሌ ውስጥ በአንድ የነዳጅ ማደያ ላይ መደበኛ ክትትል እያደረገ ሳለ ከሁለት ሰዎች ጋር መጋጨቱን የፖሊስ ጣቢያው ቃል አቀባይ አመልክቷል። አንደኛው ሽጉጡን በፖሊሱ አባል ላይ ሲያወጣ ፖሊሱ ቀድሞ መተኮሱንና ሁለተኛው ሰው ማምለጡንም ቃል አቀባዩ አክሎ ገልጿል። በርካታ የከተማይቱ ነዋሪዎች በተቃውሞ ወጥተው ከፖሊስ ጋር የተጋጩ ሲሆን ሁለት የሚጨሱ ነገሮች ወደ ሰው መካከል ተወርውረው አንደኛው ሲፈነዳ ታይቷል። የተገደለው ጥቁር አንቶኒዮ ማርታን የሚባል የ18 ዓመት ወጣት እንደሆነ ሴንት ሉዊስ ፖስት ዲስፓች የሚባል የከተማይቱ ጋዜጣ ዛሬ ይዞት በወጣው እትሙ አመልክቷል። በርክሌ ቀበሌ ባለፈው ሰሞን መሳሪያ ያልያዘውን የ18 ዓመት ጥቁር ወጣት ማይክል ብራውንን ተኩሶ የገደለው ነጭ ፖሊስ እንዳይከሰስ ቅድሚያ ክስ አጣሪ የሕዝብ ኮሚቴ በመወሰኑ በተነሳ ተቃውሞ ብዙ ትርምስና ሁከት ውስጥ በሰነበተችውና የተቃውሞው ሞገድ በመላ ዩናይትድ ስቴትስ ከተረፈው ፈርግሰን ቀበሌ ጋር ጎረቤት ነች። በኢራቅ ዋና ከተማ ባግዳድ አቅራቢያ በምትገኘው ማዴን ከተማ ውስጥ አንድ አጥፍቶ ጠፊ በመንግስቱ ደጋፊ ሱኒ ሚሊሻዎች ላይ ዛሬ ቦምብ አፈንድቶ ቢያንስ 22 ሰው ገደለ። በጥቃቱ ከተገደሉት የሚበዙት የመንግስቱ ደጋፊ የሆኑ ታጣቂዎች ሲሆኑ ቦምቡ በፈነዳበት ወቅት ደሞዝ ለመቀበል ተሰልፈው እንደነበር ተገልጿል። ሶስት የኢራቅ መደበኛ የመንግስት ወታደሮችም ከተገደሉት መካከል የሚገኙ ሲሆን በፍንዳታው ሌሎች ቢያንስ ሀምሳ አምስት ሰዎች መጎዳታቸው ታውቋል። ከምሽቱ ሶስት ሰዓት በ22 ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና የሰዓቱ ዜናዎች ጋር እንመልሳለን። አብራችሁን እስከ ምሽቱ አንድ ሰዓት ድረስ እንድትቆዩ እንጋብዛለን። ክቡራትና ክቡራን አድማጮች ወደ ሰሎሞን ክፍሌ ልመልሳችሁ። መልካም ቆይታ ዜናዎቹን አደመጥን። እናመሰግናለን። ከምሽቱ ሦስት ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። የውጭ የገንዘብ ተቋማት በኢኮኖሚ የፋይናንስ ዘርፍ እንዳይሳተፉ የቆየው የኢህአዴግ ፖሊሲ ያልተለወጠ መሆኑን ጠቅላይ ሚኒስትር ኃይለ ማርያም ገለጹ። በዚህ ረገድ በገዢ ፓርቲ አመራር ውስጥ መከፋፈል አለ የሚባለውም አሉባልታ ነው በማለት አጣጥለዋል። ከምርጫው ጋር በተያያዘ የጸጥታ ኃይሎች በሚወስዱት እርምጃና በፍርድ ቤቶች አሰራር በአሁኑ ወቅት በሕዝቡ ላይ ቅሬታ አሳድሯል የሚለውን ግምትም አስተባብለዋል። ከትላንቱ የጠቅላይ ሚኒስትር ጋዜጣዊ መግለጫ በኋላ ከውጭ ጋዜጠኞች ጋር ያደረጉትን ጥያቄና መልስ የተከታተለው መለስካቸው ተከታውልጓል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጭ ሀገር ጋዜጠኞች በሰጡት ጋዜጣዊ መግለጫ ላይ ከቀረቡላቸው ጥያቄዎች መካከል አብዛኞቹ ያተኮሩት በአምስተኛው የኢትዮጵያ ሀገር አቀፍ ምርጫ ላይ የነበረ ቢሆንም ሌሎች አያሌ ጉዳዮችን የሚነካኩ ጥያቄዎች ተነስተው ነበረ። ለምሳሌ አንዳንድ የግብፅ ጋዜጦች እንደሚሉት የግብፅ ፕሬዚዳንት ኢትዮጵያን ለመጎብኘት ተከልክለዋል። የደቡብ ሱዳን ተፋላሚ ወገኖች ድርድር አስገዳጅ ሁኔታ ቢጨምርበት አይሻልም? ኢትዮጵያ በቅርቡ ወደ ዓለም አቀፉ የካፒታል ገበያ መግባቷስ ገዢው ፓርቲ ሲከተል የነበረውን የውጭ ካፒታል በሀገሪቱ ኢኮኖሚ የፋይናንስ ዘርፍ እንዳይካፈል ያደረገውን ገደብ መለወጡ ይሆን የሚሉና ሌሎችም ናቸው። በተለይም በቅርቡ ኢትዮጵያ ለዓለም አቀፉ የካፒታል ገበያ የቦንድ ሽያጭ አቅርባ ተቀባይነት በማግኘቱ የአንድ ቢሊዮን ዶላር ብድር ማግኘቷን መሠረት በማድረግ ይህ እርምጃ ሀገሪቱ የኢኮኖሚዋን ፋይናንስ ዘርፍ ይበልጥ ክፍት በማድረግ የውጭ ኢንቨስተሮች እንዲገቡ መፍቀዷ ነው። ይህስ ከፍተኛ የፖሊሲ ለውጥ እንደሆነ ይቆጥሩታል። በገዢው ፓርቲ አመራር መካከል ልዩነት ቅስቅሶ ነበረ። አንዳንድ የአመራር አባላቱም ይሄ ከኢህአዴግ መሠረታዊ ርዕዮተ ዓለማዊ ምልከታ ጋር የሚቃረን ነው ብለዋል። ለዚህስ ምን መልስ አለ የሚሉ ጥያቄዎች ቀርበውላቸው ነበረ። ለእኔ እንደሚመስለኝ ምንም አይነት አዲስ የፖሊሲ ለውጥ አልተደረገም፣ እና ሰዎች የንግድ ብድር ለማግኘት ወደ ካፒታል ገበያ መግባት የፋይናንስ ዘርፉን ሊበራላይዝ ወይም ክፍት ከማድረግ ጋር ማምታታት የለባቸውም። በፍጹም ያ ማለት አይደለም። የፋይናንስ ዘርፉን ክፍት የማድረግ ፖሊሲ መሰረቱ የካፒታል ወጪና ገቢም ክፍት ማድረግንና እንዲሁም የውጭ ፋይናንስ ተቋማትን በአገሪቱ እንዲሰሩ ማድረግ ነው እና እነዚህ ናቸው ሁለቱ ዋና ነጥቦች፣ አቶ ኃይለማርያም። ስለሆነም ከወትሮው የተለየ ምንም አይነት የፖሊሲ ለውጥ የለም በፓርቲው የአመራር አባላት መካከልም ጉዳዩ ልዩነት ቀዝቅሷል፣ የተባለውም እንደ ሁልጊዜው አሉባልታ ነው ሲሉ ጠቅላይ ሚኒስትሩ አጣጥለውታል። በገዢው ፓርቲ አመራር ውስጥም የሐሳብ አንድነት አለን። በመካከላችን የሐሳብ ልዩነት የለም እና እኔ እንደሚመስለኝ ይሄ እንደ ጊዜውም ለአንዳንድ የመገናኛ ብዙኃን አባላት የሚሰጥ አሉባልታ ሳይሆን አይቀርም። ነገር ግን ይህን ፖሊሲ በተመለከተ በመካከላችን ምንም አይነት ልዩነት የለንም። ምክንያቱም ይህ ፖሊሲ አዲስ አይደለም። በመልካም አስተዳደር እጦት፣ በህግ የበላይነት አለመኖር፣ ተደጋጋሚ በሆነ መንገድ የጸጥታ ኃይሎች በሚወስዱት የኃይል እርምጃ መራጮችና በአጠቃላይ ህዝቡ በመንግሥት ላይ ከፍተኛ ቅሬታ አሳድሮ እያለ ፓርቲው ለምርጫ ሲቀርብ በራሱ ምን ያህል ይተማመናል? እንዲያውም የህዝቡ ቅሬታ ከ1997ቱ ጋር ይመሳሰላል የሚል ጥያቄም ለጠቅላይ ሚኒስትር ኃይለማርያም ቀርቦላቸው ነበረ። በእርሳቸው አመለካከት ቅሬታዎች እድግጥ አሉ። መንግሥት በሚሰጣቸው አገልግሎቶች ማለትም እንደ ኤሌክትሪክ ኃይል አቅርቦት እንደ ውሃና የመሳሰሉት ባሉ መስኮች ቅሬታዎች አሉ። እነዚህም ወደፊት ይፈታሉ ብለዋል። በጥያቄው የተነሳው ግን የተጋነነ ነው ይላሉ ዊዘ ምናልባት የህዝቡ ቅሬታ የ1997ቱን ይመስላል በሚለው ላይ የተለያየ ግምገማ የሚኖረን ይመስለኛል። ሁልጊዜም ከህዝቡ ጋር ነን፣ ከተለያዩ የህብረተሰብ አካላትም ጋር የማቋረጥ ግንኙነት አለን እና አንተ እንደ ደረስክበት ያለ መደምደሚያ የለንም። ከ1997 ጋር የሚመሳሰል የህዝብ ቅሬታም የለም። የግብፅ የሱዳንና የኢትዮጵያ ግንኙነቶችን የተመለከቱ ጥያቄዎችም ተነስተዋል። በተለይም በአንዳንድ የግብፅ ጋዜጦች ተዘግቧል የተባለውን መሰረት በማድረግ የግብፅ ፕሬዚዳንት ኢትዮጵያን ለመጎብኘት ያቀረቡትን ጥያቄ ኢትዮጵያ አልተቀበለችውም ተብሏል። ስለዚህ ምን አስተያየት አሉ ለተባለው ጠቅላይ ሚኒስትሩ ማስተባበያ ነበር የሰጡት። በመጀመሪያ ደረጃ ግብፅ ወዳጅ ሀገር ናት። በአሁኑ ወቅት በጣም ጥሩ የሚባል ግንኙነት ነው ያለን እና የግብፅ ፕሬዚዳንት ኢትዮጵያን እንዲጎበኙ የማንፈቅድበት አንድ ምክንያት የለም። እንደሚመስለኝ ጥያቄው ቀርቧል። እኛም የግብፅ ፕሬዚዳንት ኢትዮጵያን ለመጎብኘት እንደሚችሉና እንዳለባቸውም አዎንታዊ መልስ ሰጥተናል። የደቡብ ሱዳን ተፋላሚዎች ወደ ስምነት ሳይደርሱ አንድ ዓመት ያህል መጓተቱንም የምስራቅ አፍሪካ በይነ መንግስታት የልማት ድርጅት ኢጋድን ጨምሮ መላውን የዓለም አቀፍ ማኅበረሰብ ያሳዘነ መሆኑንም ጠቅሰዋል። ይሁንና ተደራዳሪዎችን ከስምምነት ለማድረስ የውይይትና የመግባባት መንገድ እንደሚመረጥ አስምረው፣ ያ ካልሆነ ግን ወደ አስገዳጅ መንገድ መሄድ ሊያስፈልግ እንደሚችል ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋግራለን። የሥልጠና ልምምድ እያደረገ የነበረ አንድ የኢፌዴሪ አየር ኃይል ተዋጊ ሄሊኮፕተር አብራሪው ቴክኒሽያኑንና ረዳት አብራሪውን በማስገደድ ኤርትራ ማረፉን የኢፌዴሪ መከላከያ ሚኒስቴር አስታውቋል። በሚኒስቴሩ ማስታወቂያ መሠረት ሄሊኮፕተሩ ባለፈው አርብ ከጠዋቱ 2 ሰዓት ከ35 ደቂቃ ጀምሮ በመደበኛ የሥልጠና ልምምድ ላይ ነበር። አዲሱ አበበ ዝርዝሩን ያቀርባል። ባለፈው አርብ ዜናውን ስንሰማ ሁለት የኢትዮጵያ አየር ኃይል ፓይለቶች ተብሎ ነው ለልምምድ ያበሩት የነበረውን የውጊያ ሄሊኮፕተር ይዘው መጥፋታቸው የተገለጠው ያኔ። ታዲያ ፓይለቶቹና ይለማመዱበት ነበር የተባለው ኤምአይ 35 ተዋጊ ሄሊኮፕተር እምን ይግቡ አልታወቀም ነበር። ፓይለቶቹ ሻለቃ ሳሙኤል ግዳይና የመቶ አለቃ ቢልልኝ መኮንን የሚባሉ ቢሆኑም ማንኛው አብራሪ ማንኛው ምክትል እንደሆኑ አልተገለጠም። የቴክኒሽያኑም ስም ለጊዜው አልታወቀም ነበር። ሁለተኛው ታህሳስ 13 ነው። የኢፌድሪ መከላከያ ሚኒስቴር አዎ አንድ የኢትዮጵያ የራይል ተዋጊ ሄሊኮፕተር በአንድ ከሃዲ አብራሪ ከተገደዱት ረዳት አብራሪና ቴክኒሽያኑ ጋር ሆኖ ኤርትራ ገብቷል ብሎ ይፋ ያደረገው። እውን ይሄ የኢትዮጵያ ተዋጊ ሄሊኮፕተር ኤርትራ አርፏል? ከኤርትራ ማረጋገጫ ለማግኘት በኒውዮርክ የኤርትራ አምባሳደር ወደ ሆኑት ግርማ አስመሮም ዘንድ ደውዬ ጸሐፊዋ ወይዘሮ አልማዝ ስብሰባ ላይ መሆናቸውንና እንደ ወጡም እንደሚደውሉልኝ ገልጠውልኛል። ለዛሬ አልተሳካም፣ እንዳገኘን ግን እናቀርባለን። ዜናውን ለማረጋገጥ ወደ ኢትዮጵያ በተለይም ወደ አየር ኃይል ባለሥልጣናት ዘንድ ሙከራ ማድረግ የጀመርኩት ትናንት ነበር። የድሬዳዋ አየር ኃይል አዛዥ በተለይም የሄሊኮፕተሮች ስኳድሮን ኃላፊ መሆናቸው ወደ ተነገረኝ ወደ ኮሎኔል አበበ ተካ ዘንድ ደወልኩ። ከቪኦኤ መደወሌንና ለምን እንደገለጽ እንደፈለግኳቸው እንደገለጥ ስልኩ ተዘጋ። ሳቸውኑ ለማነጋገር ያደረግኩት ሙከራ አልተሳካም ስልኩ በመዘጋቱ። ነገር ግን አንድ የባለሙያ መልስ የሚሻ የመሰለኝን ጥያቄ ይዤ ወደ ሻምበል ተሾመ ተንኮሉ ዘንድ ደወልኩ። ኦታዋ ካናዳ ነዋሪ የሆኑት ሻምበል ተሾመ ከኢትዮጵያ አየር ኃይል ከድተው የወጡ መኮንን ሲሆኑ በወቅቱ አብራሪ፣ የበረራ አስተማሪና የስኳድሮኖቹም ኃላፊ ነበሩ። በቅድሚያ ያቀረብኩላቸው ጥያቄ አብራሪውን ረዳቱንና ቴክኒሽያኑን ያውቋቸው እንደሆን እንዲነግሩ ነበር። እውነት ለመናገር እነኚህን ወጣት በራሪዎች በአካል አላውቃቸውም። በእውነት በእርግጠኝነት ለመናገር እንደሚቻለው ግን እነኚህ እጅግ እጅግ ወጣት ወጣት በራሪ የሆኑ በዚሁ ስርዓት ያደጉ ይሄው ስርዓት ያሳደጋቸው ወጣት በራሪዎች እንደሆኑ ነው ማረጋገጥ የምችለው። ምናልባት የሶስቱን ሰዎች ስም ለማግኘት እድል አግኝተዋል ሻምበል። የመጀመሪያው በራሪ ሳሙኤል ግደይ፣ ሁለተኛው በራሪ ብልልኝ መኮንን፣ ሶስተኛው ጸጋ ብርሃን ግደይ ነው የሚባለው በራሪ ቴክኒሻኑ። እነዚህ ሰዎች ከተለያየ አካባቢ ተወልደው ያደጉ በራሪዎች ናቸው። የኢትዮጵያ መከላከያ ሚኒስቴር ባወጣው መግለጫ ላይ አብራሪው ረዳቱንና ቴክኒሻኑን አስገድዶ የሚል አረግ ይገኛል። ይሄ ይቻላል ማለት ያለ ሁለቱም ስምምነት ወይም ያለ ሁሉም ስምምነት የሚቻል ነው። ይሄ እውነት ለመናገር ከሙያ ጋር የተገናዘበ አስተያየትም አይደለም፣ በፍጹም ሊሆን የሚችል ነገርም አይደለም። ምክንያቱም በዚህ አሁን ይሄንን ስፔሲፊክ ሄሊኮፕተር በምናይበት ጊዜ አንድ ዋና አብራሪ ያለው ሁለተኛ ኮፓይለቱ ምክትል አብራሪ አለው። ሌላው ሶስተኛው በራሪ ቴክኒሽያኑ ነው። በራሪው ዋና በራሪውና ረዳት በራሪው በጣም አነስተኛ በሆኖች ሩም ውስጥ ከመቀመጫቸው ጋር ታስረው ስራቸውን በጥንቃቄ የሚሰሩበት በይበልጥ ዋና አብራሪው አውሮፕላኑን አየር ላይ በመቆጣጠር በኩል በጣም እጅግ ስራ የሚበዛበት ለሰከንድም ያንን ኮንትሮል ለቆ የማይሄድበት ሁኔታ ነው ያለው እና በራሪ ቴክኒሻኑ ግን ሬላቲቭሊ ሳይታሰር ወይም እንደዚህ ነጻ ሆኖ በእንቅስቃሴ ላይ ሰፊ ሩም ውስጥ ወይም ካርጎ ውስጥ መንቀሳቀስ የሚችል እነዚህ የበረራ መሳሪያዎችን እየተዘዋወረ የሚቆጣጠር እና እንደ ልቡ ነፃ ሆኖ የሚንቀሳቀስ በመሆኑ ቢሆን ቢሆን እንደው ከሙያ አንፃር ይሆናል ተብሎ እንኳ የሚታሰበው በራሪ ቴክኒሻኑ አስገደደ ቢባል ነው እንጂ ካፕቴኑ በዛ ቢዚ በሆነበት የስራ ሁኔታ ላይ አስገድዶ ወሰደ የሚባለው ከሙያ ጋር የተገናዘበ አስተያየት አይደለም። በፍጹም ትክክል ነው ብዬ ልመሰክር አልችልም። እርስዎን ጨምሮ ሻምበል ተሾመ ኢትዮጵያውያን አብራሪዎች የሚያበሯቸውን ተዋጊ ሄሊኮፕተሮቹም የሆኑ ጄቶች ይዞ መኮብለል ተደጋግሞ ሲያጋጥም ይሰማል። ለምንድን ነው አንድ የሰለጠነ ባለሙያ የጦር ሄሊኮፕተር ወይም የጦር አውሮፕላኖችም ይሁን ጄት ይዞ ከሀገር የሚጠፋው? የሚል ጥያቄ ነበር መጨረሻ ያቀረብኩት። ከራሴም መነሻ በማድረግ በሀገሪቷ ውስጥ በአጠቃላይ ያለውን የለውጥ ፍላጎትን መነሻ በማድረግ የሚታይ ነገር ነው የሚመስለኝ። እነዚህ ሰዎች እንደ ማንኛውም ኢትዮጵያዊ ቢታሰብ በጥሩ የኑሮ ሁኔታ ላይ ሊኖሩ የሚችሉ ናቸው። ይሄንን ሳስበው ሊሆን የሚችለው በአጠቃላይ ሀገሪቷ ውስጥ ያለው የተበላሸ ስርዓት እና ህዝቡ እያሳየ ያለውን የለውጥ እንቅስቃሴ ከህዝቡ ጋር የመቀላቀል ሁኔታ ነው የሚመስለኝ። በአጠቃላይ የለውጥ ፍላጎት ነው የሚመስለኝ። እነኝህ በራሪዎች ማንኛውም ሰው ሊያገኝ የሚመኘውን ሙያ ነው ያገኙት። ሊያኖራቸውም የሚችለው በህብረተሰቡ ውስጥ የሚኖራቸውም ተቀባይነት፣ በአጠቃላይ የሚሰጠውን እርካታ፣ ይሄንን የዚህ ሙያ ባለቤት መሆን የሚሰጠውን እርካታ ስመዝ ነው እንደ ማንኛውም ሰው በጥሩ ሁኔታ ሊያኖር የሚችል ደስታን ሊፈጥር የሚችል ሁኔታ ነው ያለው እና በፍጹም ከኢኮኖሚ ጋር እየተያያዘ ሁኔታ እንዳልሆነ እኔ አስረግጬ መናገር እችላለሁ። ማንኛውም የአየር ኃይል በራሪ ይሁን ሌላ ባለሙያተኛ ይሁን ሌላ ሀገር የሚሰራ ይሁን ያ የአየር መንገዱ ረዳት አብራሪ ተክለመድን ነው የሚባለው ይሁን ሁሉንም ስታየው የዚህ ህብረተሰብ አባል ነው። የኢትዮጵያ አየር መንገዱ ምክትል አብራሪ አዎ ረዳት አብራሪ የነበረው ያኔ ከኢትዮጵያ አየር መንገድ አውሮፕላኑን ይዞ ጄኔቫ ቦታ ያረፈው፣ እነኝን እነኝን ሁሉ በምንመለከትበት ጊዜ ሁሉም ኢትዮጵያኖች ናቸው የዚህ ህዝብ አካል ናቸው። እና ሀገሪቱ ውስጥ የሚካሄደውን ሰዎች በጠራራ ጸሐይ ይደበደባሉ፣ ለአንዳንድ ተቃውሞና ጥያቄ ጎዳና ላይ የወጡ ያልታጠቁ ህዝቦች ይመታሉ። ይሄ ሁሉ በሚሆንበት ሰዓት ይሄ ሰራዊት አያኮርፍም፣ ይሄ ሰራዊት አይሰማውም ብሎ ማሰብ አስቸጋሪ ነው የሚሆነው እና ይሄ ሁሉ በማይበት ጊዜ የዚህ ሁሉ ውጤት ነው። ከዚህ በፊትም የአየር ኃይልን ታሪክ ብናይ አየር ኃይል ከህዝብ ጋር የመቆም የነጻነት ንቅናቄን የዲሞክራሲ ንቅናቄን የመቀላቀልና ያንን የዛ ንቅናቄ አጋር የመሆን ባህል ነው ያለው። ይህንን በተጨባጭ በማስረጃ ማቅረብ ይቻላል። ቅድም ሲል እንደገለጽ ነው አድማጮች፣ ከኢትዮጵያም ሆነ ከኤርትራ የምናገኘው ተጨማሪ መረጃ ማብራሪያ ካለን እናቀርባለን። ለዛሬ ሰላም። አድማጮች፣ ቀጣዩና የመጨረሻው ቅንብር ንግድና ምጣኔ ሀብት። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ከአንድ አባላቱና የቀድሞ አመራር ቅሬታ አቅርቦበታል። በፍርድ ቤትም ክስ ተመስርቶበታል። የማኅበሩ አመራር የአባላት ምልዓተ ጉባኤ ያልሞላበት ጉባኤ ጠርቶ አብይ የአሰራር ደንቦችን ቀይሯል ይህንን የተቃወሙ አባላት በቀጣይ ጉባኤ እንዳይገኙ አግዷል፣ የሚል ቅሬታ ከሚያቀርቡ ወገኖች ጋር የተካሄደው ውይይት ቀጥሎ ይቀርባል። የአዲስ አበባ የንግድና ዘርፍ ማኅበራት ፕሬዚደንትና የቦርድ አባላት በዚህ ውይይት ላይ ለመሳተፍ ቃላቸውን ከሰጡ በኋላ በውይይቱ ቀጠሮ ሳይገኙ ቀርተዋል ይለናል የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር። አቶ ተሾመ እንግዲህ ተቋማዊ ጥያቄዎች የሚያስነሱ ይመስላል። እንደዚህ አይነት ትልቅ የዋና ከተማዋ የንግድና የዘርፍ ማህበራት አሰራር ተቋማዊ ጥያቄ የሚያስነሳ እንደሆነ እርስዎም የአዲስ አበባ የንግድና ዘርፍ ማህበራት ተቋማዊ ክብርን እንጠብቅ የሚል ጽሁፍ አሳትመው ነበርና እዛ ላይ ያነሱት ጉዳይ ነው። እርስዎን ምንድን ነው ያሳሰበት? እንደዚህ በተቋሙ ዙሪያ እንግዲህ በተቋሙ ዙሪያ ይሄ አንጋፋ የቆየ ተቋም አይደለም፣ ለራሱ ለሌሎች ተቋማት ምሳሌ መሆን የነበረበት ነው። በእውነትም ጥሩ ዝና የነበረው ተቋም ነው። ከቅርብ ጊዜ ወዲህ ግን አሁን በተለይ እየተነጋገርንበት ባለው ጉዳይ የውስጥ አስተዳደሩን ከተጠያቂነት ውጭ እየሄደ መሆኑ ነው ያሳሰበኝ። ይሄ ራሱ በተጨባጭ እየተነጋገርንበት ያለው ጉዳይ የህብረት ኢንሹራንስ አንዱ ምስክር ነው። እኔም እንደዚሁ ባለፈው አመት ለፕሬዚደንትነት በእጩነት በምወክለው ድርጅት ኢትዮ ላይፍ ኢንሹራንስ ኩባንያ ቀርቤ እያንዳንዱን መስፈርት ማሟላ ሆኖ እያለ ያው ምክር ቤቱ በተደጋጋሚ ለፕሬዚደንትነት እጩ ሰው ይቸገራል። እኔ በፈቃደኝነት አገለግላለሁ ብዬ ራሴን እጩ አድርጌ በኩባንያ ወይም ተደግፌ በቀረብኩ ጊዜ በመተዳደሪያ ደንብ ያሉትን መስፈርቶች በማጣመም በእጩነት እንዳልቀርብ ተደርጊያል ነው ጠቅላላ ጉባኤም ተወያይቶ የኔ እጩነት ይቀበል አይቀበል የሚለውን እንዳይነጋገር ታፍ ነው ወደ ሚቀጥለው አጀንዳ እንዲሄድ ተደርጓል። ማን ነው ግን ይህንን የሚያደርገው? አሁን የምንነጋገራቸው ያለ ነው። እንግዲህ ከዚህ በፊትም ከአቶ ኢየሱስ ወርቅ ዛፉ ጋር የተነጋገርንበት ጉዳይ ነው። ይሄ ተቋም አሰራር፣ የውስጥ ደንቦች አሉት ህጎች አሉት በነጋሪት ጋዜጣ ታትመው የወጡ ህጎች እዚህ ላይ አቶ የሱስ ወርቅ ዛፍ እርሶም ሊናገሩበት የሚችሉት ጉዳይ ነው ማን ነው ይሄንን እያደረገ ያለው ደግሞ ከጀርባ ውስጥ ምንድን ነው የመንግስት እጅ ያለበት ይሄ ጉዳይ እኔ ልቀጥል ወይስ እሺ ቀጥል ያቶ ተሾመ የንግድ ምክር ቤት ጽህፈት ቤት ከገለልተኝነት ወጥቶ እየበላይ ሆኗል ቦርድን የሚያስመርጥ ለአንዱ መመረጥ የሚሰራ አንዱ ደግሞ እንዳይመረጥ የሚሰራ ሆኖ እየሄደ ነው። በተለይ ክሬደንሻል ኮሚቴ የሚባለው የተመራጮችን ሁኔታ በተወሰነ ደረጃ አጣርቶ ለጠቅላላ ጉባኤ የሚያቀርበው ኮሚቴ ሙሉ ለሙሉ በጽሕፈት ቤቱ የሚመረጥ ታጭቶ የሚመረጥ ሆኗል። ስለዚህ መተዳደሪያ ደንቦ አለ መተዳደሪያ ደንቡ ላይ ችግር የለም። መሻሻልም ካለበት በጠቅላላ ጉባኤ ይሻሻላል። ግን ጽፈት ቤቱ ከመደበኛ ስራው ከእለት ተዕለት መደበኛ ስራ በላይ ቦርዱን የማስመረጥና በአጠቃላይ የምክር ቤቱን ውስጣዊ ዲሞክራሲ አፍኖ የመሄድ ሁኔታ መታየት ከጀመረ ትንሽ ሰንበት በት ብሏል። በእኔ እምነት በዚህ ጉዳይ ላይ የመንግስት እጅ ያለበት ብዬ ለማሰብ የሚያስችለኝ ተጨባጭ ማስረጃ የለኝም። ሆኖም አሁንም የምለው ነገር ጠቅላላ ጉባኤ በአመት አንድ የሚሰበሰብ አካል ነው። ለአጭር ሰዓት ለአንድ ሰዓት ቢበዛ ለሁለት ሰዓት ተሰብስቦ የሚበተን ስብስብ ነው። ስለዚህ ይሄ ጠቅላላ ጉባኤ በቦርዱና በጽህፈት ቤቱ ላይ ተጽዕኖ የሚያሳደድርበት አሰራር ካልተበጀለት ቦርዱ በጠቅላላ ጉባኤ ላይ የበላይ የሚሆንበት ጽፈት ቤት ደግሞ ተመልሶ በጠቅላላ ቦርዱ የበላይ የሚሆንበት ክፍተት አለ የሚል መነሻ አለኝ። በምርጫም ላይ ማኒፌስቶ ውስጥ አዘጋጅ የነበርኩት አንዱ ሀሳቤ ነው። አቶ ኢየሱስ ወርቅ የእርስዎን ሀሳብ ልስማ አስቀድመው አቶ ተሾመ የመንግስት እጅ አለበት ብዬ ለማመን ተጨባጭ መረጃ የለኝም ብለዋል። አለበት የሚለው በእውነቱ እኔ በትክክል የሚታይ ነገር የለም። አንድ ነገር ግን ሳንል ማለት አንችልም። ምክንያቱም አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በህጉ መሰረት እየሰራ መሆኑን የሚያረጋግጥ ወይም ደግሞ አዋጅ ሶስት መቶ አርባ አንድ ዝባር ዘጠና አምስት የህዝብ ተወካዮች ምክር ቤት መክሮ ዘክሮ ያወጣው ህግ ነው። ምን ይላል ያ ህግ? በስራ ላይ ማዋሉን በትክክል በስራ እየተተረጎመ መሆኑን የሚያረጋግጥ ኢምፕሊሜንቲንግ ሚኒስትሪ አለ። በበላይ የንግድ ሚኒስቴር ነው። አዲስ አበባ ይሄም እንደሆነ በውክልና አዲስ አበባ ንግድና ኢንዱስትሪ ልማት ቢሮ የሚባል ክፍል አለ። ያ ክፍል ነው አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዋጅ ሶስት መቶ አርባ አንድ ህዝባር ዘጠና አምስት የሚጠይቃቸውን መስፈርቶች በሙሉ አሟልቷል ብሎ የእውቅና ሰርቲፊኬት የሚሰጥ እሱ ነው። ይሄንን አላደረገም። ይሄ ደግሞ መንግስት ሆነ ብሎ አደረገ የሚባል ሳይሆን እኔ እንደው እንደማስበው በዚያ በዚያ ቢሮ በኩል ወይም ቸልተኝነት ወይም የእውቀት ክፍተት አንድ ነገር አለ። መቼስ ይሄ የማይቃድ ነው። በጽሁፉም የተቀመጡ ነገሮች አሉ። ስለዚህ የአዲስ አበባ ንግድና ኢንዱስትሪ ቢሮ ፈቃዱን ይሁንታ ከሰጣቸው ይሄ መንግስት አካል ነው አይደለም እኮ። ግን መንግስት እንደ መንግስት አደረገው ለማለት እኔ እቸገራለሁ። እዚያ ቢሮ ውስጥ ወይ የግንዛቤ ችግር አለ፣ ክፍተት አለ፣ ወይ ቸልተኝነት አለ ኃላፊነቱን ግን በትክክል እንዳልተወጣ ይታወቃል። ይሄንን እንግዲህ መንግስት ራሱ ተከታትሎ አንድ አንድ ነገር መውሰድ ያለበት መንግስት ነው። ይሄንን እናውቃለን። ምክንያቱም በጽሁፍ የተቀመጠ ነው። ከዚህ ውጭ ግን እምልህ መንግስት ስትል እንደ ፖሊሲ ቼምበሩን ከመደገፍ የሚያልት ሸንጎውን በዚህ አይነት መንገድ ስትሆን እንዲሄድ እኔ በበኩል እስከማውቀው ድረስ እንዲያው በእውነቱ ሊሆን አይችልም። ደግሞም በቀድሞ የነበሩት የንግድና ኢንዱስትሪ ሚኒስትር ክቡር አቶ ግርማ፣ በአሁኑ ጊዜ አሜሪካን ሀገር አምባሳደር፣ በዚህ ጉዳይ ላይ እጅግ ከሁሉም የበለጠ ምናልባት ሰዎች አሉ። በዚህ ጉዳይ ላይ አዲስ አበባ ንግድና ዘርፍ ማህበራት ምክር ቤትን ለማቋቋም ብዙ ጥረት አድርገዋል የሚባሉ ሰዎች ቢኖሩ በመጀመሪያ ደረጃ እሳቸው አሉ። ከዛ ቀጥሎ በእውነቱ በሀገር ውስጥ እስካለ ድረስ ብርሃነ መዋ ነበረ። እሱ ከሄደ በኋላ እኔ ነኝ አዲስ አበባ ንግድና ኢንዱስትሪ ልማት ቢሮ እናቶ ሙሉጌታ ሰፋን ከተማ እናቶ ከተማ ዘውዴ በጣም በጣም ብዙ በኤክስፐርት ደረጃ ብዙ የደከሙ ሰዎች አሉ። በጎ ስራ ለመስራት የአሰራር ጥያቄ ላንሳና፣ አቶ ተሾመ በየነ እዚህ ላይ አስተያየቶትን ልውሰድ። ለምንድን ነው ይሄ የንግድ ማ ማህበሩ ህግና ደንቡን በተጻረረ መልኩ እየተንቀሳቀሰ ነው የሚል የተቀየሩ ደንቦች ደግሞ በአግባቡ ምልአተ ጉባኤ ሳይካሄድባቸው ነው ብላችሁ እንድታስቡ ምን መረጃ አለ ለዚህ? በሁለተኛው ጉዳይ ላይ የተወሰነ ልዩነት አለኝ። በዚህ በምልአተ ጉባኤው ላይ ምልአተ ጉባኤ እርግጥ አቶ ኢየሱስ ወርቅ እንደሚሉት በኋላ እንደተረዳሁት በዝርዝር ምልአተ ጉባኤው ከአሁን እየተጠቀምንበት ያለው ይሄ አምስት መቶ ሲደመር አንድ የሚባለው ከዋናው መሰረታዊ አዋጅ ጋር እንደሚጣረስ ተረድቻለሁ። ሆኖም ይሄ የውክልናውን ማሰራር ብናየው ለአተገባበር አዳጋችነት የነበረው መሆኑ ከዚህ በፊት ዲሬክተሮች ቦርድ ግንዛቤ ወስዶ ነው ወደዚህኛው የዞረው። ለማንኛውም ግን እኔ ትንሽ ወደኋላ ኋላ መሄድ ነው የምመርጠው። አዋጁ ላይ መስተካከል አለበት ብዬ ወስዳለሁ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ መንገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኀይሉ ታምራት ነው። መልካም ምሽት። Open fire, Jack Frost nipping at your nose. Yuletide carols being sung by a choir, and folks dressed up like Eskimos. Everybody.